voice of america የሰብአዊ መብት ጥሰትን የሚመለከቱ ጥያቄዎችን ለመመለስ የፌዴራል ማረሚያ ቤቶች አመራሮች ተነስተው በአዲስ መተካታቸውን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ጽዮን ግርማ የአቃቤ ሕግ የሕዝብ ግንኙነትና የኮሚኒኬሽንስ ጉዳዮች ዲሬክተር ተስፋዬ አለምነውን አነጋግራ ተከታዩን ዘግባለች። በኢትዮጵያ እስር ቤቶች ውስጥ በእስረኞች ላይ ከፍተኛ የማሰቃየት ተግባርና የመብት ጥሰት ሲፈጸም ቆየቱን አሁንም ድረስ እየተፈጸመ እንደሚገኝ ከእስር ቤቶች የሚለቀቁ እስረኞች፣ ፖለቲከኞች፣ በሀገር ውስጥ የሚገኙ የመብት ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት በስፋት ድምጻቸውን ሲያሰሙበት የቆዩና እያሰሙበት ያለው ጉዳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ሰሞኑን ቀርበው እስር ቤቶች ውስጥ ስለሚፈጸሙ የማሰቃየት ተግባር እውቅና ከሰጡ በኋላ የተወሰኑ እርምጃዎች መታየት የጀመሩ ይመስላል። የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ አለም ነው ለአሜሪካ ድምጽ ስለዚሁ ሲናገሩ፣ በፌዴራል ማረሚያ ቤቶች የተደረገው የአመራሮች ሹምሽር ለውጥ የዚህ አካል ነው ብለዋል። የማረሚያ ቤት የአመራሮችን ለውጥ አድርገናል። ይሄ የአመራሮችን ለውጥ በምናድርገው አጠቃላይ የለውጥ ሂደት ውስጥ ህብረተሰቡ የሚያነሳቸውን ጥያቄዎች ለመመለስ እና በበርካታ ሁኔታ በተለይ ከሰብአዊ መብት አያያዝ አኳያ፣ ከታራሚዎች አያያዝ አኳያ በተለያየ ደረጃ በሚዲያውም በህብረተሰቡም በልዩ ልዩ አግባቢ ይነሳ የነበረ ችግር ስለነበረ ምላሽ መስጠት ስላለበትም እንደ መንግስት ለጊዜው በአመራር ላይ የነበሩት ናል ላፊዎች በአዲስ አመራሮች የመተካት ስራ ነው የተካሄደው። ከነኝህም ውስጥ አቶ ጀማል አባሱ የፌዴራል ማረሚያ ቤቶች ዋና ዳይሬክተር ሆነው ሊኖሩ ተሾመዋል። እንዲሁም ደግሞ ረዳት ኮሚሽነር ያረጋ ላደመ፣ ኮማንደር ወንድሙ ጫላ፣ ኮማንደር ሙላቱ አለሙና ኮማንደር ደስታ አስመላሽ በምክትልነት ተሾመው እየሰሩ ነው የሚገኙት። ዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌ ድርጅታቸው በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ባሰባሰበው ሪፖርት ዘግናኝ የሆኑ ምርመራዎች የሚፈጸሙባቸው እስር ቤቶች የተዘጋውን ማዕከላዊ ጨምሮ በኦሮሚያ፣ በአማራ ክልል፣ በሶማሌ፣ በደቡብና በሌሎች ባልታወቁ እስር ቤቶች ጭምር እንደሚፈጸሙ ተናግረዋል። ለአቶ ተስፋዬ ሹምሹሩና ለውጡ አጠቃላይ በሀገሪቱ የሚገኙ እስር ቤቶችን እንዴት እንደሚያዳርስ ጠየቅያቸው ነበር። ይህ እንግዲህ በየደረጃው እየተገመገመ የሚመራና የሚታይ ነው የሚሆነው። የክልል ማረሚያ ቤቶች ጉዳይ የክልሎች መንግስታት ነው የሚሆነው። ይህ በፌዴራል መንግስት አስተዳደር ስር ያሉ የፌዴራል ማረሚያ ቤቶች አስተዳደር ጉዳይ ላይ ነው በአብዛኛው ጥያቄ የሚነሳ የነበረው እና መንግስትም በኮሚትመንት ደረጃ ችግሮቹን አያለሁ ብሎ ያሉትን ችግሮችም ደረጃ በደረጃ እየመረመረ በተለይ ከሰብአዊ መብት አያያዝ አኳያ ይነሱባቸዋል ተብሎ የሚነሱ ጉዳዮችን ነው እንግዲህ ትኩረት አድርጎ አሁን በመጀመሪያ ደረጃ ምላሽ ሰጠው እንዲሁም ደግሞ እንደ መንግስት ሀሳብ ላይ በነበረው ጠቅላይ ስራ አስፈጻሚ ታድሶ ሂደት ላይ ደረጃ በደረጃ የህብረተሰቡን ጥያቄ ምላሽ እንሰጣለን ብሎ በተገባው መሰረትና እንዲሁም ደግሞ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ለህብረተሰቡ በገቡት ቃል መሰረት በዛው አቅጣጫ ነው ጉዳዮች የተፈጸሙ ያሉት። ይሄ ከፌዴራል መንግስቱ ሲነሳ ነው። በክልል መንግስታትም ደግሞ ካሁን ቀደም ታራሚዎች ላይ በየደረጃው የቅርታዊ ማድረግ ሴማ አቋረጥ ለክልሎችም ሲሰራ ህግ ጥሰዋል የተባሉ አካላት ማጣራት እየተደረገባቸው እንደሚገኙና ወደ ፍትህ እንደሚቀርቡ ጠቅላይ አቃቤ ህግ አስታውቋል። በሌላ በኩል ቢያንስ ሁለት መቶ ለሚጠጉ እስረኞች ፍርድ ቤት ጥብቅና ይቆሙ የነበሩት ጠበቃ አቶ አለልኝ ምህረቱ ከደንበኞቻቸው መካከል ወደ ሰላሳ ሁለት የሚደርሱት አሁንም ድረስ በእስር ቤት እንደሚገኙ ተናግረዋል። ደንበኞቻቸው ፍርድ ቤት ሲቀርቡ የደረሰባቸውን ድብደባም ይናገሩ የተጎዳ አካላቸውንም ያሳዩ ነበር ብለዋል። ለምሳሌ አካላቸውን ገልጠው ካሳዩት መካከል አስቻለው ደሴ ነው። አሁንም ገና ክሱ አልተቋረጠለትም ስር ላይ ነው ያለው። እሱ አካሉን ለመግለጽ የተገደደው የሀይላንድ ውሃ በብልቴ ላይ አንጠልጥለው አፈላቸውኛል በሚል መልክ ነው። ስነ ልቡናቸው በጣም ተጎድቶ ነው የሚመጡት እነሱ አሁን እንደሚነግሩኝ ማዕከላዊ ካሳለፉት የበለጠ ማረሚያ ቤት ላይ ተመሳሳይ ሁኔታ እንደዚህ ወደ ጨለማ ቤት መላክ፣ ማስፈራራት እና የመሳሰሉት ነገሮች ለሚደርስባቸው በስነ ልቡና የተጎዱ ናቸው አብዛኛው በሌላ በኩል ሌሎች ጠበቆችና ከእስር የተለቀቁ እስረኞች አሁንም ድረስ ሌሎች እስረኞች በእስር እንደሚገኙ ጨለማ ቤት በሚባል ክፍልም እንዳሉ እንደሚናገሩ ጠቁመውናል። የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተከራካሪው አቶ ፍስሐ ተክሌ ይህንን ተግባር የፈጸሙ ሰዎች ለፍርድ ሊቀርቡ ይገባል፣ ስርዓቱ ላይ ያለውን ግድፈት ሊስተካከል እና ከዚህ በኋላ የማሰቃየት ተግባር በኢትዮጵያ እንዳይፈጸም መጠባበቂያ ሕግ ሊኖር ይገባል ሲሉ ድርጅታቸው በዚህ ላይ ያለውን አቋም አስታውቀዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።